የአሜሪካ ድምጽ ነው። በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ወስት ላይ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል። የተከበራችሁ አድማጮቻችን የቅዳሜ ግንቦት 12 2015 ዓ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የኢትዮጵያን የጤና ስርዓት ለማዘመን አተኩሮ እየሰራ ስለሚገኘው አና ዲጂታል ጤና ሶሉሽን የተባለ ጀማሪ ተቋም የሚያወሳ ቅንብር ለምሽቱ ይዘናል። ከአራት ዓመታት በፊት ስለተመሰረተ ፊደል ጥሩ የተባለ የልጆች ትምህርት መርጃ ተቋም የሚያስተዋውቅ ውይይት ደግሞ ሌላው የምሽቱ መሰናዷችን ነው። ሳምንታዊው የቅዳሜ መዝናኛችሁ የሙዚቃ ቃናም ተዘጋጅቷል። የማስተናግዳችሁ ቆንጂ ይታየነኝ፣ ብርሃን ኃይሉ ፕሮግራሙን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ የዓለም ዜና ይቀርባል። ጤና ስጥልኝ ክብራትና ክብራን እንደምናመሻችው፣ ከምሽቱ ዜና ጋር እንግዲ ወልዴ ነኝ። የሱዳኑ መሪ ጀነራል አብዱል ፈታህ አልቡራን ምክትላቸው የሆኑትንና በአሁኑ ወቅት ግጭት ላይ ያሉትን የፈጥኖ ድራሽ ኃይሉ መሪ ጀነራል መሐመድ አምዳን ደጋሎን ከስልጣን አንስተዋል። በሌላ በኩል ደቡብ ሱዳን የደጋሎን ወኪል ተቀብላ በማስተናገዷ ሱዳን ቆጣዋን ገልጻለች። የደጋሎ ወኪል የሆኑት የሲፍ ኢሻ ከደቡብ ሱዳኑ ፕሬዚዳንት ሳልቫኪር እና ከኢጋድ ባለሥልጣናት ጋር መነጋገራቸውን የኤኤፍፒ ዘገባ አመልክተዋል። የሱዳን የውጭ ጉዳይ ሚኒስቴር ደቡብ ሱዳን የደጋሎን ወኪል ተቀብላ ማነጋገሯን በጽኑ አውግዞ የተቃውሞ ደብዳቤ መላኩን አስታውቋል። ደቡብ ሱዳን በበኩሏ ለማንም ሳትወግን በኢጋድ ውስጥ ያላትን ኃላፊነት እየተወጣች መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ለማስታረቅ በሚደረግ ጥረት ውስጥ ሁሉንም ወገኖች በእኩል ማነጋገር አስፈላጊ ነው ብሏል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባወጣው መግለጫ የሁለቱ ወገን ሰራዊቶች በካርቱም እና በዳርፉር ውጊያቸውን አሁንም እንደቀጠሉ ተዘግቧል። ግጭቱ ወደ ዳርፉር ተዛምቶ የታጠቁ ሲቪሎች ተሳትፈውበታል ተብሏል። ይህም ውጊያው የጎሳ መልክ እንዲይዝ ያደርጋል የሚል ስጋትን አስከትሏል። የተባበሩት መንግስታት ድርጅት በግጭቱ ምክንያት ከሱዳን እየሸሹ ላሉ ዜጎች 22 ሚሊዮን ዶላር መመደቡን አስታውቋል። አንድ ሚሊዮን የሚሆኑ ሰዎች እንደተፈናቀሉ ይገመታል። በቡርኪና ፋሶ በጂሃዲስቶች ይፈጸማል የሚባለው ግድያ እንደቀጠለ ነው። ዛሬ 12 ሰዎች በምዕራብ የአገሪቱ ክፍል እንደተገደሉ የኤኤፍፒ ዘገባ አመልክቷል። ባለፈው ሐሙስ ሀያ የሚሆኑ ሰዎች በአገሪቱ ሰሜን ሲገደሉ ትናንት አርብ ደግሞ ሌሎች ሀያ ሰዎች በአገሪቱ ምስራቅ መገደላቸው ተዘግቧል። ባለፈው ሰኞ እንዲሁ ታጣቂዎች በአገሪቱ ደቡብ ምስራቅ የሚገኝ መንደር ውስጥ ገብተው ሴቶችንና ሕፃናትን ጨምሮ 11 ሰዎችን ገድለዋል። በያዝነው ሳምንት ምቻ ከአርባ በላይ ሰዎች ተገድለዋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት ስምንት ዓመታት ተፈጽሟል በተባለ ጥቃት በቡርኪና ፋሶ ከ10 ሺህ በላይ ሰዎች መገደላቸው ሲነገር ቢያንስ ሁለት ሚሊዮን የሚሆኑ ተፈናቅለዋል። አንድ ሦስተኛ የሚሆነው የአገሪቱ ክፍል ከመንግሥት ቁጥጥር ውጭ ነውም ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተመድ የሕፃናት በጎ አድራጎት ድርጅት ዩኒሴፍ በማላዊ በሚሊዮን የሚቆጠሩ ሰዎች ከተጋረጠባቸው የምግብ እጥረት ለመታደግ 88 ሚሊዮን ዶላር እንደሚያስፈልገው አስታውቋል። 574 ሺህ የሚሆኑ ሕፃናትና 228 ሺህ የሚሆኑ ነፍሰ ጡር እና አጥቢ እናቶች የተመጣጠነ ምግብ ጦታ አደጋ ገጥሟቸዋል ብሏል። ዩኒሴፍ ሳይክሎን ፍሬዲ በተባለችው አውሎ ነፋስ ምክንያት 659 ሺህ የማላዊ ዜጎች መፈናቀላቸውን ያወሳው ዩኒሴፍ ይህም ተጨማሪ ችግር ደቅኗል ብሏል። በ21 አውራጃዎች የሚኖሩ 3.8 ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል ተብሏል። በሩሲያ የተሰሩ ሄሊኮፕተሮች ባለፈው ሐሙስ ዚምባብዌ መድረሳቸውንና ይህም ሩሲያ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የምታደርገው ጥረት አካል መሆኑ ተዘግቧል ሩሲያ ዩክሬን ላይ በፈጸመችው ወረራ ምክንያት በዓለም መገለል ሲደርስባት ዝምባብዌ ያንን ባለማጥረጓ የሚሰጥ ማበረታቻ ነው ሲሉ ተንታኞች በመናገር ላይ ናቸው አስራ ስምንት ይሆናሉ የተባሉት ሄሊኮፕተሮች ለህክምናና ለድንገተኛ አደጋ የሚውሉ ናቸው ተብሏል የዝምባብዌ ፕሬዚደንት ኤመርሰን አንጋጋዋ ሄሊኮፕተሮቹ ለአደጋ ጊዜ ምላሽና ለአገሪቱ የፖሊስ ኃይል አገልግሎት ይውላሉ ብለዋል ናንጋጋዋ አጋጣሚውን በአሜሪካና በሌሎችም በአገራቸው ላይ የተጣለውን ማዕቀብ ለማውገዝ ተጠቅመዋል። ቀንበሩ አንገታችን ላይ ከጠለቀ ሀያ ሦስት ዓመታት አልፈዋል። በሳይንስና ቴክኖሎጂ ሊረዱን ከሚፈልጉ አገራት እርዳታቸውን እንቀበላለን። የሩሲያ ፌዴሬሽን አንዷ ነች ብለዋል። ናንጋጋዋ በኢንዱስትሪ የበለጸጉት የቡድን ሰባት አገራት መሪዎች ሂሮሺማ፣ ጃፓን ላይ በጀመሩት ጉባኤ ቻይና በኢኮኖሚም ሆነ በወታደራዊ መስክ በዓለም ላይ የደቀነችውን ስጋት አውግዘዋል። አገራቱ ባወጡት የጋራ መግለጫ ሩሲያ በዩክሬን ላይ የሚታካሄድን ጦርነት እንድታቆምና ሰራዊቷን እንድታስወጣ ቻይና ያላትን ተጽዕኖ እንድትጠቀም ጥሪ አድርገዋል። የቡድን ሰባት አገራቱ በሩሲያ የተፈጸመውን ሕገ ወጥ ያሉትን ወረራ ለመመከት ለዩክሬን ያላቸውን ድጋፍም ገልጸዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በቡድን ሰባት ጉባኤ ላይ ተገኝተዋል። ሩሲያ በሀገራቸው ላይ ጦርነት ከከፈተችው ወዲህ ያደረጉት ረጅሙ የውጭ ጉዞ ነው ተብሏል። ዜሌንስኪ በሂሮሺማ ከእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ እንዲሁም እንዲሁም ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተገናኝተው ተነጋግረዋል። ከህንዱ ጠቅላይ ሚኒስትር ጋር ባደረጉት ስብሰባ ናሬንድራ ሞዲ ለዩክሬን ያላቸውን ድጋፍ ገልጸዋል። ጉዳዩ የፖለቲካና የኢኮኖሚ ብቻ ሳይሆን የሰብአዊነትና የሰብአዊ እሴቶች ጉዳይ ነው ብለዋል ሞዲ። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልለዋል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት የዓለም ዜና ደመጥን የምትከታተሉት በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም መከታተል ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። ዲጂታል ጤና ሶሉሽን የኢትዮጵያን የጤና ስርዓት በማዘመን ላይ አተኩሮ እየሰራ የሚገኝ ጀማሪ ተቋም ነው። በዋናነትም በሆስፒታሎች መካከል ያለውን የመረጃ መጋራት እንዲሁም በሬፈራል ሕክምና የሚያጋጥም መጉላላትን የጊዜ ብክነትንም ጭምር ለመቀነስ ይሰራል። ለከፍተኛ ሕክምና ወደ ሌላ ሆስፒታል ለሚላኩ ህሙማን የሆስፒታል አልጋን ጨምሮ አስፈላጊ አገልግሎቶች የተሟሉላቸው ስለመሆኑ ማረጋገጥ የሚቻልበትን ስርዓትም ይዘረጋል። በአሁኑ ጊዜ በስምንት የግል ሆስፒታሎች የመረጃ ማጋራት ወይም ኔትወርኪንግ ስርዓት መዘርጋት መቻሉን የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሊዲያ ታደሰ ለአሜሪካ ድምጽ አስታውቃለች። ተቋሙ በስምንቱ የግል ሆስፒታሎች ላይ ያለውን የስርዓት ዝርጋታ ተሞክሮ በመውሰድ በቀጣይ ከጤና ተቋማት እስከ ታላላቅ የመንግስት ሆስፒታሎች ያሉትን ለማስተሳሰር ወጥኗል። ከዚህም በተጨማሪ ለህሙማን ቀጥተኛ አገልግሎት መስጠት የሚችሉ መተግበሪያዎችንም ያዘጋጃል። ከሰሞኑም ለስኳር ህሙማን የሚያገለግል ጤና ሲቲ የተሰኘ መተግበሪያ በአንድሮይድ ስልኮች ላይ ይፋ አድርጓል። ኤደን ገረመው ያሰናዳችው ዘገባ። ቀጥሎ ይቀርባል። በጣም ነው የማመሰግነው። እስኪ ሙሉ ስምሽን፣ ማንነትሽን፣ ሙያሽን አስታውቂልኝ። እኔም በጣም አመሰግናለሁ አክብረሽ ለቀባሽኝ ስራዬን ስላየሽልኝ። እንዲያ ካደሰ እባላለሁ። የጤና ባለሙያ ነኝ። የጠቅላላ ሐኪም ነኝ። ሁለት ሺህ አስራ ስምንት ነው በጠቅላላ ሐኪምነት የተመረኩት። ከዛ በኋላ የተለያዩ የመንግስትም የግልም ሆስፒታሎች በጠቅላላ ሐኪምነት ሰርቻለሁ። በተጨማሪ ደግሞ ከሁለት አመት በፊት አና ዲጂታል ሄልዝ ሶሉሽንስ የሚባል የዲጂታል ሄልዝ ላይ የሚሰራ ካምፓኒ መስራችና አሁን ሲ የሆኑ እየሰራው ነው ያለሁ። አና ዲጂታል ሄልዝ ሶሉሽንስ የተሰኘው ተቋም ምንድን ነው እሱ እየሰራ ያለው? ዲጂታል ሄልዝ ማለት የቴክኖሎጂን በጤና ሴክተር ላይ ማጣመር ማለት ነው እና ስራችንም እሱ ነው። መጀመሪያ እንደ ጤና ባለሙያም ብቻ ሳይሆን እንደ ፔሽንቶችም ሆነን ሁላችንም ስናየው ብዙ ኮምፕሌኖች ይቀርባሉ በጤና ሲስተማችን ላይ። ትልቁ ኮምፕሌንት ደግሞ ኢንኤፊሽንሲ ላይ ነው። ምን ማለት ነው? የአንድ ሆስፒታል ሄደሽ ታክምሽ እስክትወጪ ያለው ሲስተሙ አሁንም በብዙ ነገሮች በፔፐር ነው የሚጣፉት። ካርድም ስታወጭ በፔፐር ነው፣ ስከፊ በገንዘብ በካሽ ነው። እና ብዙ ነገሮቻችን አናሎክ ስለሆኑ ነገሮች በጣም ብዙ ጊዜ ይፈጃሉ እና እንደ ሲስተም ነው ችግሩ። እኛም ሀሳባችን ይሄንን በቴክኖሎጂ ብንቀይራቸው ነገሮችን በጣም ቶሎ እናፋጥናለን። የሚመጡት ታካሚዎችም በደስተኝነት ይስተናገዳሉ እንድ በጣም ብዙ ጊዜ እንቆጥባለን። እንዲህ በጤና ስርዓት ውስጥ ያሉ ተግዳሮቶች እጅግ ሰፊ ናቸው። አጠቃላይ የአና ስራዎችስ ምንድን ናቸው? መጀመሪያ አናን ስንመሰረት እኔ እየሰራሁኝ ባለሁበት ሆስፒታል ከአንድ ሆስፒታል ወደ ሌላ ሆስፒታል ታካሚ ለማዘዋወር በጣም ብዙ ችግር ይገጥመን ነበር በተለይ በኮቪድ ጊዜ я ковид центр росва ковид именно к мого стационарчин алга магнит и кבד напере ле ታካሚዎቻችን ማለት ከአምስት ቀን ድረስ ሊፈጅብን ይችላል አልጋ ስንፈልግ ማለት ነው። እና ይህን የሚካሄደው ምክንያቱም የወረቀት የሚላክ ሪፈራል ስለነበረ ነውና ይህንን ሲስተም አዲስ አድርገን ከቴክኖሎጂ ጋር አንድ ላይ በማካሄድ ብዙ ነገሮችን ማቅለል እንችላለን። ይህንን ሲስተሙን የምንዘረጋ ከሆነ እስከ አምስት ቀን ድረስ የሚፈጀውን የማዘዋወር ስራ አትሊስት በአንድ ቀን ማክሲመም ካልሆነ ደግሞ በደቂቃዎች ውስጥ የትኛው ጋር የትኛው አልጋ ክፍት እንደሆነ ማየት ይቻላል። ስለዚህ በሱ ነው መጀመሪያ የጀመርነው። ሁላችንም እሱን ሲስተም ዘርግተን ከግል ሆስፒታሎች ጋር እየሰራን ያለ ነው። የመጨረሻ ቪዥናችን ማየት የምንፈልገው ነገር በመጨረሻ ግን በግል ሆስፒታሎች ብቻ ሳይሆን አገር አቀፋዊ የሆነ ሲስተም መዘርጋት ነው የምንፈልገው። ከጤና ጣቢያ ጀምሮ ያለው ከጤና ጣቢያ አንድ ሰው ወደ ዋና ሆስፒታል ሲላክ ያለውን መጉላላት መቅረፍ እንፈልጋለን። ለምሳሌ የትኞቹ ሆስፒታሎች ናቸው ይህንን የሪፈራል ዘዴ ተጠቀሙ ያሉት፣ ወይም ደግሞ የአና ዲጂታል ሶሉሽን በመጠቀም ላይ ያሉት እስካሁን ከስምንት ሆስፒታሎች ጋር እየሰራን ያለ ነው እና በሀያ ሀያ ሶስት ይህንን ቁጥር እስከ ሀያ ከፍ ለማድረግ እንፈልጋለን እና የተለያዩ ሆስፒታሎች ትልልቅ ሆስፒታሎች እንደ ላንሴት አሜሪካን ሜዲካል ሴንተር፣ ሌሎችም የታወቀ የግል ሆስፒታሎች ጋር አብረን እየሰራ ነው ያለ ነው፣ ግን የግል ሆስፒታሎች ላይ እየጀመር ነው ይሄንን ሲስተም። የመንግስት ሆስፒታሎች በጣም ብዙ የሚመጣባቸው ታካሚዎች ቁጥር አለ እና ይሄኛውን ቁጥር እንዲችል ሲስተሙ ስለምንፈልግ በግል ሆስፒታሎች በትንሽ ቁጥር ለምደነው፣ ቤታ ቴስቲንግ ይባላል፣ አስለምደነው ሲስተማችንን ከዛ በኋላ ትልቅ ቁጥር ያለውን ፔሸንት ሲመጣ ታካሚ ስታክ እንዳያደርግ አቅሙን ለማጎልበት ስለምንፈልግ ይህንን ነገር መጀመር ቀላል ሂደት አይሆንም። እና ያጋጠሟችሁ ተግዳሮቶች ወይም ደግሞ ስራውን ስትጀምሩ የሄዳችኋቸውን ሂደቶች እስቲ አጠር አርገች ንገሪኝ። አዎ ችግሩ ቢኖርም ወደ ዲጂታላይዜሽን ወደ ወይም ቴክኖሎጂን ወደ መጠቀም ነገር ኢትዮጵያ ውስጥ ገና እየተጀመረ ያለ ስራ ስለሆነ በዛ ምክንያት የተለያዩ ቻሌንጆች ገጥመውናል። ይሄንን አዲስ ነገር ለማስለመድ ትንሽ ጊዜ ፈጅቶብናል። እና ደግሞ ስማችንም ላይ መስራት ነበረብን ከጤና ሚኒስቴር ጋር የተለያዩ ኔትወርኪንግ ኢቨንቶች ጋር ይሄድን የምንሰራውን ስራ ሰው የጤና ባለሙያዎች እኛን እንዲያውቁንና የምንሰራውን ስራ እንዲያምኑን እሱ ላይ መስራት ነበረብን። እና የተለያዩ ሆስፒታሎች ጋር ስንሄድ ይሄኛው ስናስረዳቸው ብዙ ሰዎች ጥሩ አስተሳሰብ አላቸው፣ ሊረዱንም እየረዱንም ነው፣ ሊረዱንም ይችላሉ ነገር ግን መጥፎ ነው ብዬ የምነግርሽ ነገር አይደለም፣ አቀባበላቸው። ሌሎችም ነገሮች እንግዲህ ጎን ለጎን አያይዛችሁ እየሰራችሁ እንደሆነ ቅድም ጠቆም አድርገሽኛል። የዲጂታል ሶሉሽን ስራው ሰፋ ያለ ነው እና በቅርቡም ደግሞ አንድ የዲያቤቲክ ወይም ደግሞ ከስኳር ህመም ጋር ተያይዞ ያስመረቃችሁት መተግበሪያ አለ። ስለሱና ሌሎች ስለምትሰሯቸው ነገሮች ደግሞ እስኪ ትንሽ ነገር በይ። እንዳልኩሽ ዲጂታል ሄልት ላይ የሚሰሩ ብዙ ኢትዮጵያ ውስጥ የለ። በጣም ብዙ መሰራት እና አሁን ደግሞ ፐብሊኩን ወይም ተጠቃሚዎችን ተደራሽነት ለማድረግ ማለት ነው፣ ታካሚዎችን ነው። አሁን በቅርቡ እየለቀቅ ነው ነው ይሄ መተግበሪያችን የስኳር ህመምተኞችን ተደራሽነት የሚያደርግ ነው። ተላላፊ ያልሆኑ በሽታዎች ማለት ነው። እነሱ በሽታዎች በኢትዮጵያ በጣም የጨመሩ እንደሆነ ሪሰርቾች ያሳያሉ፣ ጥናቶች ያሳያሉ። ልክ እንደ ስኳር፣ ደም ግፊት ካንሰር የመሳሰሉት ነገሮች እየጨመሩ እንደመጡ ያሳያል። እንደውም በቅርቡ ጠና ጠናት የኢትዮጵያ ፖፑሌሽን አራት ፐርሰንቱ የስኳር በሽተኛ ነው። ይሄ ማለት በመቶ ሚሊየን ሰዎች አስራ አራት ፐርሰንት በጣም ብዙ ሚሊዮን ሰዎች ነው ሚሊዮን ሰዎች ናቸው ማለት ነው። በአራት የኢትዮጵያ ቋንቋዎች ነው የመጣው። ስለዚህ የስኳር በሽተኞች መድኃኒታቸውን በደንብ እንዲወስዱ የተለያዩ ፊቸሮች አሉ ውስጡ እና ደግሞ ጥሩ አይነት ስለምግባቸው ስለ በቀን በቀን ያላቸው እንደ ስኳር በሽተኞች የሚጠይቁ ጥያቄ ስላለ እነሱ እነሱን የሚመልሱበት ብዙ ዶክተሮችን የሚያስገባ ከዶክተሮች ወይም ከፕሮፌሽናሎች ይህንን አይነት ጥሩ ምክሮች የሚያገኙበት ፕላትፎርም ነው የሰራነው። ቅድም እንግዲህ ስትጠቅሺ የጤናውን ስርዓት ዲጂታላይዝ ከማድረጋት ተያይዞ የሚሰሩ ተቋማት በጣት የምትቆጠሩ እንደሆናችሁ ጠቁመሽኛል እና እጅግ ብዙ ደግሞ ቴክኖሎጂ ላይ የሚሰሩ ወጣቶች አሉ። እንዲሁም መንግስትም በዚህ ዙሪያ ላይ የተለያዩ ድጋፎችን እያዘጋጀ እንደሆነ ማለን በተደጋጋሚ የምንሰማው ነገር ነው እና ምን መደረግ አለበት? የተመቻቸ ሁኔታ ኖሮ ስራችሁን አስፋፍታችሁ እንድትሰሩ ምን መደረግ አለበት ያለሽ? እኛ እንደ ስታርታፕ ካምፓኒን የጀመር ነው እና ያው መጀመሪያ እንደ ጀመር ነው ብዙ የስታርታፕን የመንግስት ድጋፍ የፖሊሲ ለውጦች እንደዚ አይነት ነገሮች ብዙ የለውም፣ ስንጀምር አካባቢ አሁን ትንሽ እየተሻሻለ ነው እና እንደዚህ አይነት አዲስ ስራ ስጀምር ፖሊሲዎችን ትንሽ ለቀቅ ያለ ቢያደርጉ እኛም ቶሎ ፍሎሪሽ የምናደርግበት ነገር ይኖራል ብዬ አስባለሁ። ከዛ በተጨማሪ ግን ከመንግስትም ሳይድ ብቻ ሳይሆን ከሌሎች ከኤንጂዎች ምክር ሳይድ አዲስ ስታርታፖችን ለማገዝ የተለያዩ ነገሮች ይጀመራሉና ጅማሬውም ማድነቅ ጥሩ ነው። ነገር ግን እሱም ላይ በደንብ መሰራት አለበት ብዬ አስባለሁ። ለምሳሌ እኔ አሁን የጤና ባለሙያ ነኝ። ቢዝነስ ውስጥ ያለውን ነገር በጣም ብዙ አላቅም ነበር ከዛ ግን አሁን ይህዚ ቢዝነስ ውስጥ ስሆን የተለያዩ ነገሮችን ማወቅ ነበረ። ፋይናንስ፣ ስለ ገንዘብ፣ ብድር፣ ስለ የተለያዩ ምን አይነት ኦፖርቹኒቲዎች አሉ የማገኘው ይሄንን ቢዝነሴን ለማሳደግ፣ ስለ ማርኬቲንግ፣ እንደዛ የሆኑ ነገሮች በጣም አስፈላጊ ነገሮች ናቸው። ቢዝነስ ጀመር ይሄንን ማወቅ ሰዎች እንደዚህ ሲጀምሩ ብዙዎቹ ሴል ስለሚያደርጉ ማለት ነው ይህንን ነገር እንዲሳካላቸው ቢዞች ንጆች ቢዘጋጁ ጥሩ ነው ብዬ አስባለሁ። ሊዲያ ስለነበረን ቆይታ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። ድንገት የስኳር ሕመምተኞች ከሆኑ የእኛን መተግበሪያ አውርደው ጤና ሲቲ ይባላል እንዲጠቀሙና ጤናቸውን በደንብ እንዲከታተሉ የመጨረሻ የማስተላልፈው መልእክት ነው። እሺ፣ እሺ፣ ዶክተር ሊዲያ በድጋሚ በጣም አመሰግናለሁ። ኤደንንና እንግዳዋን እናመሰግናለን። የቅዳሜ ምሽት ዝግጅቶቻችን ይቀጥላሉ። ትሪዲ ህትመት ንድፎችን ወደሚዳሰሱ ቁሶች የሚለውጥ የቴክኖሎጂ ዘርፍ ነው። ኢትዮጵያ ውስጥ ብዙም ያልተስፋፋውን ይህንን ቴክኖሎጂ እያስተዋወቁ ከሚገኙ ወጣቶች መካከል አንዱ ያፌት ግሩም ነው። ያፌት ቴክኖሎጂውን በመጠቀም የህክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችን፣ ጌጣጌጦችን ና ሌሎችንም ምርቶችን ያመርታል። ይህንንም የሚያደርገው ደግሞ ድምር በተሰኘ ድርጅቱ በኩል ነው። ሀብታሙ ስዩም ከያፌት ጋር ያደረገው ቆይታ ቀጥሎ ይቀርባል። ያፌት ግሩም እባላለሁ። ድምር ቴክኖሎጂ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የትሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልን አለኛ እኛ እሱን ዲዛይን ወደ እቃነት ነው የምንለውደው። ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ፣ ከዚህ በፊት እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ንሽ፣ ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት ሁለት ሪዲ ፕሪንተሮችን ፊትለፊታችን አስቀመጡን አሰልጣኞቻችን እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ፣ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይስአዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው። ስፔሻሊ ቴክኖሎጂ ላይ የሚሰሩ ስታርታፖችን። እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁ። ሶስት ቀን ሶስት ሌሊት እዛ ቆይቼ የሰራሁ። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለ ጁሰሩ የሆኖ ፕላስቲክ ነው የተበላሸብኝ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለሁ ነገር ነው። ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከስሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለው ወይ ምን አለሽ ተራ ሄዳለው ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ፣ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል። ስሪዲ ፕሪንቲንግ ወዲያው መልሱን ይሰጥሃል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጪ። ሚሊየንስ ኦፍ ፓርክስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን ስዊዲ ፕሪንቲንግ መሀከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በስትሪትፍንግ። ስለዚህ መካከል ላይ ላ ቢዝነሶች ይጠቅማል ማለት ነው ማንፋክቸሪንግ ቢዝነሶች። እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። ሃያ ሃያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋው። ከውጭ ኢምፖርት ማድረግ አልቻልንም። ምንም አይነት ነገሮችን እንደ ሀገር ነው እያልከው ያለው እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግሞ መጠቀም ጀመሩ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን እጃችን ላይ ነበረ። በዚያ ደግሞ ሮማ ሴሪያሎች የተወሰኑ ነበሩ። ስለዚህ እነሱን በመጠቀም ለማዳራሽ ቀጥ አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከላያ ማስክ፣ ፌስ ማስክ ይባላል። የኢርሺልድ አለ። ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮቹ እሱ እንዳይቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል። ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓራተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደርግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮጌት ሰፕላይ የምናረጋቸው አንዳንድ ድርጅቶች አሉ። ከዛ ውጭ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ደስክ ላይ የሚቀመጡ ነገሮች አርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው ያፌት። እንግዲህ ከአሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት? አሁን እንደ እግዚአብሔር ፈቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ ትሪዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ ቴክኒኮች አሉ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለ የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር፣ አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኩለም ውስጥ ስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካለን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኩር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ዴንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ዴንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ው ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚያ ትልቅ ደረጃ ይደርሳል ብለን እናስባለን። ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ በእጅጉ አመሰግናለሁ። በአድማጮች ስም አሚን ዚብር አመሰግናለሁ። በጣም ቴንኪዩ። ሀብታሙ ስዩምንና እንግዳውን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የቅዳሜ ግንቦት 12 ምሽት ፕሮግራማችንን ነው። ዝግጅቶቻችንን ለማድመጥ የምትችሉባቸውን የተለያዩ መንገዶች እንዲሁም አስተያየትና ጥያቄ ካላችሁ ለመላክ ብትፈልጉ የሚያገለግሏችሁን አድራሻዎች እናስታውሳችሁ።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ። ፊደል ጥሩ የልጆች ትምህርት መርጃ ተቋም ከአራት ዓመታት በፊት የተመሰረተ ሲሆን ዕድሜያቸው እስከ ሰባት ዓመት ለሆኑ ሕፃናት የአማርኛ ፊደላትን እንዲለዩ፣ ማንበብና መጻፍ እንዲችሉ የሚሰራ ነው። ተቋሙ ከመጽሐፍት በተጨማሪ የተለያዩ ፊደላትን የያዙ ካርዶች እንዲሁም ከእንጨትና ከፕላስቲክ የተሰሩ የልጆች ትምህርት ማገዣዎችንም ያመርታል። የኦቲዝም፣ የአእምሮ እድገት ውስንነት ያለባቸውን ጨምሮ መስማት የተሳናቸው ሕጻናትን ለማገዝ የሚውሉ መርጃዎችንም እንደሚያዘጋጅ የተቋሙ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ ለአሜሪካ ድምፅ ገልጻለች። ኤደን ገረመው ከራሄል ጸጋዬ ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል። የሁለት ልጆች እናት የሆነችው ራሄል ጸጋዬ ፊደል ጥሩ የትምህርት መርጃን የከፈተችው እናትነትን ከጀመረች ከጥቂት ዓመታት በኋላ ነው። ራሄል የመጀመሪያ ልጇን እያጫወተች እንዲማር ለማድረግ መርጃ ማጣቷ የችግሩን ስፋት በደንብ እንድታጠናው በር እንደከፈተላት ትናገራለች። የመጀመሪያ ልጄን ወልጄ ለትምህርት ልክ ሲደርስ ለማስጠናት ስፈልግ፣ በእንግሊዝኛ ያሉ መማሪያዎች በደንብ ይኖራሉ። ለምሳሌ በቴሌቪዥን በሞባይል ስልኮች ማለት በተለያየ ጉግል ተደርጎ ሊማሩበት ይችላል በቪዲዎችም አሉ ነገር ግን ወደ እኛ አገር ቋንቋ ስናመጣቸው ግን ምንም በእኛ ቋንቋ በአገራችን የሆኑ የተለያዩ ቋንቋዎች የተሰራ ለልጆች የሚሆን በተለይ ልጆች ትምህርት ቤት ከመግባታቸው በፊት ላሉበት የሆነ ነገር ይዘው እንዲገቡ የሚረዳ መሳሪያ አለመኖሩም ነው ይህንን አይቼ መስራት ያነሳሳኝ ማለት ነው። በዚህ የተነሳም በዋናነት የአማርኛ ፊደሎችን የሚለዩባቸው ካርዶች፣ ከተለያዩ የእንጨት ቅርጻ ቅርጽ የተሰሩ በጨዋታ መልክ ለመማሪያ የሚረዱ መሳሪያዎችን እድሜያቸው ከዜሮ እስከ ሰባት ላሉ ማምረት መጀመሯንም ትገልጻለች። ፊደል ጥሩ በሁለት ሺህ አስራ ስምንት በፈረንጆች ነው የተጀመረው ትክክለኛ የቢዝነስ ላይሰንስ አውጥቶ የጀመርኩት ከሱ በፊት ግን ሀሳቦቹም ነበሩ፣ ውስጤም ነበረ። ያነሳሳኝ ምክንያት ደግሞ ለልጆች በተለይ እኛ ሀገር ያሉት ለልጆች የሚሆኑ የትምህርት መርጃ መሳሪያዎች እጅግ አነስተኛ ስለሆኑና ኦልሞስት የሉም በሚባል ልጆችን ወረቀት ላይ የተለጠፈ ሀሁ ግርግዳ ላይ፣ ከዛ በስተቀር ሌላ በእጆቻቸው ይዘው ሊማሩባቸው የሚችሉ የልጆች መማሪያዎች ባለመኖራቸው ሰግሪ እስከ ሰባት ዓመት ላሉት እድሜ ክልል ውስጥ ነው። ለምሳሌ ፕሪስኩል የምንላቸው ትምህርት ቤት ከመግባታቸው በፊት ላሉ እና ከገቡ በኋላ ያሉት በኬጂ ደረጃ ያሉ እድመ መዋለ ህጻናት ያሉት፣ ግን እንደዛም ሆኖ አንደኛ ክፍል ውስጥ ገብተው በተለይ በተለይ አሁን የእኛ አሁን ከተማ ውስጥ ያሉ ልጆች ብዙ አክሰሱ ቢኖራቸውም ፊደሎችን ለማግኘት ይህንን ለማግኘት እድሎች ስለሌላቸው እስከ አንደኛ እስከ ሁለተኛ ክፍል ሊማሩባቸው ይችላሉ ማለት ነው። ከዛም አልፎ ግን እኛ ከዜሮ ዓመት እስከ ሰባትና ብሄድ ደግሞ እስከ አስር ብለን ነው ያደረግ ነው። በተጨማሪም ጥሩ ፊደል መስማት ለተሳናቸው እንዲሁም ደግሞ ኦቲዝም የተሰኘው የአእምሮ እድገት ውስንነት ላለባቸው ህጻናቶችም መርጃዎችን እንደሚያዘጋጅ ኃይል ትገልጻለች። ይሁን እንጂ ከማተሚያ ቤት ጨምሮ እንዲሁም ደግሞ ከህትመት ውጭ ያሉ ማገዣዎች እንደ ትምህርት መርጃ ባለመያዛቸው በግብር ስርዓቱ ተቸግረናል ትላለች። ሲገባ ወደ ቢዝነሱ ክስተቱ ያን አዌርነሱ ግን የለም። እና ከማተሚያ ቤት ይጀምራል እሱ ለልጆች ተብሎ ኢዝን የተዘጋጀ በፍላሽ ካርድ ማተሚያ ቤት ማተሚያ ቤቶች አሳትመው አያውቁም። ስለዚህ መቁረጫ እንኳን የላቸውም። በዛ መልኩ የጥራት ጉዳይ አለ። የፕሪንቲንግ ወረቀት መወደድ አለ። ከዛ ደግሞ ያ ሁሉ ተደርጎ ሲሸጥ ደግሞ አዌርነሱ ስለሌለ ሰው በአብዛኛው አዌርነሱ ያለው ሰው ደስ ብሎት ሲገዛ፣ ሌናው ግን በጣም አይወደድም ወይ ይጠቅማል ወይ የሚለው ነገር አለን ሁለት አይነት ይገኛለው እና ያ ቻሌንጅ ነበረን። ከዛ ደግሞ ሲሸጥ ደግሞ ግብር መከፈል አለበት። ወደ ንግዱ አለም ሲገባ ቢዝነስ ላይ ስናወጣ ኤጁኬሽናል ማቴሪያል ቢሆንም ግን ግብር መክፈል እንዳለብን መጽሐፍ ላይ አይደለም መክፈል እንዳለብኝ ሆነና ይሄ በጣም ቻሌንጁ ከዚህ ጀምሮ፣ ከጥራትኛ በጥራት ለማንበት ብናስብ ማተሚያ ቤቶች ለልጆች ከሆነ ብዙም ያህል በጣም እድለሽ ሆኖ ታትሞ በጣም በብዙ ሺ ያላላሽቶብን እሱ ትከን ሌላ ያሳተምበት ልጆች ጥሩ ነገር ማየት አለባቸው ሲማሩ በጣም ጥራቱን በጠበቀ መልኩ አትሊስት መማር ማየት አለባቸው። ከዚህ ይጀምራል የሚለውን ነገር ከዛ ጋር ያው ብዙ ትግሎች ነበሩ። ራሄል ከሰሞኑ በትምህርት ሚኒስቴር ይፋ የተደረገውን የመዋል ህጻናትና የአንደኛ ደረጃ ተማሪዎች የማንበብና የመጻፍ አቅም በከፍተኛ ሁኔታ ዝቅ ማለቱን የጠቀመውን ጥናት ጨምሮ የተለያዩ መረጃዎች በኢትዮጵያ መዋል ህጻናትና ቅድመ መዋል ህጻናት ላይ እንዳልተሰራ ይጠቁማል ትላለች። ከአምስተኛ ክፍል ማንበብ የማይችሉ ልጆች ኢዝ መንግስት ትምህርት ቤት ውስጥ ያሉ ዳታው አለን እኛ ና በጣም የሚያስደነቅ ሁለተኛ ክፍል ደርሰው ማንበብ መጻፍ የማይችሉ በአፍ መፍቻቸው ቋንቋ መጽሐፍም ማንበብም የማይችሉ አሉ። እና ደግሞ የሚባለው ዩኒቨርሲቲ ላይ ደርሰን ሀይ ስኩል ላይ ደርሰን መስራት ሳይሆን ከልጅነታቸው ጀምሮ ፍቅር እንዲኖራቸው ለትምህርት ገና ከትምህርት ቤት ከመግባታቸው በፊት ነው ሀለን መውደድ መቻል ያለባቸው። እና ያንን ለማድረግ በትክክል የብዙ የትምህርት መርጃ መሳሪያዎችን አቬይለብል መደረግ አለበት። ወላጆች እኔ አሁን አንዳንዴ በቃ በጣም ውድ ነው ትሬኪንግ። ግን በቃ ያም ሆኖ አትሊስት እኛ ብዙ ማትረፍ የለብንም፣ ወላጅ ደስ ብሎት መግዛት አለበት ብለን አንዳንዴ፣ በተለይ ለስፔሻል ሚዶች ወላጆች ቀንሰን ነው የምንሸጠው። አቬይለብል መሆን አለበት። ያ እንዲሆን ደግሞ እንደኛ አይነት በፓሽን ለሚሰሩ ወላጆች እንዲሆን፣ የቢዝነስ ሰዎች መንግስት ማገዝ አለበት ታክሲ መደረግ የለበት ሀሁ ና ሌሉ እንዴት ነው ፓስ በሚደረገው እኔ ገቢዎች ድረስ ሄጅ ግን በቃ ውጭ መጽሐፍ መሆን አለበት። ታክስ እንዳይደረግ እና ዲስከሬጅ ያደርጋል ነገ እንዳንሰራ በጣም አስቸጋሪ ነው እና ያንን ነገር መንግስት ማየት አለበት እንላለን። ትምህርት ቤቶች ለምሳሌ ጥሩ ኢንተርናሽናል የሆኑ ትምህርት ቤቶች ወይ ደግሞ ኤንጂኦች ከእኛ መግዛት ቢችሉ እና ዝቅተኛ ገቢ ላላቸው ወላጆች ወይ ደግሞ ለመንግስት ትምህርት ቤቶች ማከፋፈል ይችሉ። መንግስት በዚህ ቢረዳን፣ በጨረታ መልክ ቢያሳትፈን፣ ከእኛ መማሪያዎቹን ገዝቶ ለትምህርት ቤቶች ቢሰጥ ብለን ትን አለን ይህ ሀሳብ አለኝ። የፊደል ጥሩ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ በዋናነት መንግስት በትምህርት መርጃዎች ላይ ያለውን የግብር ስርዓት እንዲያሻሽል እንዲሁም ደግሞ ምግባረ ሰናይ ተቋማት ጥሩ ፊደልን የመሳሰሉ ትምህርት ላይ የሚሰሩ ድርጅቶችን እንዲያግዙም ጥሪ ያቅርባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። እንግዲህ ወልዴ ሳምንታዊ መዝናኛችሁን የሙዚቃ ቃናን አሰናድቶ እየተጠባበቀ ነው። መልካም ቆይታ። ጤና ይስጥልኝ እንደምናመሻችሁ ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማመሸው የማመሻው እንግዲ ወሌ ነኝ። የዛሬውን የሙዚቃ ቀና የምንጀምረው ባለፈው ሳምንት በሰማንያ ዓመቷ ከዚህ ዓለም በሞት በተለየችው ሂሩት በቀለና በእሷ ዘመን የመድረክ አስተዋዋቂ የነበረው ካሳሁን ገርማሞ በመድረክ ላይ በተጫወቱት ሙዚቃዊ ቀልድ ነው። እኔ እምልሽ ምን ልትሆኝ መጣሽ? እኔማ እንደተለመደው ልዘፍን ነበር። ይልቃንተ ምን ልትሆን መጣ? እኔ መስፈን አልችልም። ማ እኔ ሜድን ዝችው ሜድን ዝችው። እሺ መስፈኑንስ ዝፈን። ግጥም መቅጠም ትችላለ? እኔ ከአንቺ ጋር ውድድሬ በዘፈን እንጂ ግጥሙ ቢገጥም ባይገጥም እኔ ግዴ ለኝ ለምሳሌ እጅማ ላይ ሆኖ ይታያል። አጋሮ ብሔራዊ ቲያትር ስመጣ ሂሩት ትዘፍናለች ብለህ ራሱ ግጥም ነው። ይሄ ግጥም አይደለም ባለ ያንቺ ምን ይባላል ይሄ ቡልጋና ምንጃር ነው። ምን ያልከው ያንቺ እንዴት ነው? እስኪ በጣሊያና ሞሬ በአማራ ፍቅር ነው። ኪስትችም ሄዴ ነው ፒያሳ ይሄ ደግሞ እኮ ከኔ ግጥም ጋር ምን መሰለሽ፣ አልሸሹም ዞሮ ነው እንጂ ያው ነው። እስቲ ዋናው ነገር የእናንቺ ብቻ በዘፈኑ ይሻላል። አሁን እኔ kiou nikiou nikiou nikiou bangatish min ሀገራችን ስወድሽ ማዶ ለማዶ ነው። የአባፋና ሀገር እንዴት ነው ወልቂጤ? በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባዬን ወሰደው። ፊትህ የሚመስለው የዝንጀሮ መዳፍ ብታምር nen min chegresh ola sala ven ven ven ven

ቤት ሆኖ ሂሩት በቀለንና ካሳሁን ግርማሞን እናመሰግናለን። ካሳሁን ግርማሞ የቴዎድሮስ ካሳሁን ቴዲ አፍሮ አባት መሆኑን መጥቀስ ግድ ይላል። የሙዚቃ ቃና ይቀጥላል። ሰኞው ከአሜሪካውያንና ከእንግሊዛውያን ሙዚቀኞች ተውጣቶ በተቋቋመው ባንድ የተሠራ ሙዚቃ ነው። የባንዱ አባል በነበረው ልንቲ በኪንግሃም ተጽፎ የተዘመው ይህ ዘፈን ከሌላዋ የባንዱ አባል ከነበረችው ስቲቪ ኒክስ ጋር የነበረው የፍቅር ግንኙነት ሲያከትም የተደረሰ እንደነበር ሁለቱም አልሸሸጉም። ዩ ከን ጎ ዩር ኦን ወይ Thanks ሰርቻለች ያለች የተባለችው ስቲቪ ኒክስም ድሪምስ በተሰኘው አልበሟ የመልስ ዘፈኗን ሰርታለች። በሌላ ጊዜ እንሰማዋለን። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የሚቆየው እንግዲህ ወልደ ነኝ። ተዊኬንድ በመባል የሚታወቀው ና ከኢትዮጵያዊ ወላጆቹ ካናዳ ውስጥ የተወለደው ዝነኛው አቀንቃኝ ባለፈው ሰኞ የኢንስታግራም ና የትዊተር አካውንቱ ላይ ሲጠቀም የነበረውን ስም ከዊኬንድ ወደ ኢትዮጵያዊ ስሙ አቤል ተስፋዬ ቀይሯል። በኢንስታግራም 56.4 ሚሊዮን ተከታዮች ሲኖሩት በትዊተር ደግሞ 17.3 ሚሊዮን ተከታዮች አሉት። በዊኬንድ የተሰኘውን ስሙን በሂደት ለመተው እንደሚሻም ደብልዩ ለተሰኘው መጽሔት በሰጠው ቃለ መጠይቅ አስታውቋል። እስኪ ከአቤል ተስፋዬ ዜማዎች ይህን ሴቪየር ቲርስ የተሰኘውን ዜማ አልጋብዛችሁ። አቤል ተስፋዬ ነበር፣ ሴቭ ዩር ቴርስ ከተሰኘው ዜማ ጋር። ባለፈው እሁድ የተከበረውን የእናቶች ቀን ምክንያት በማድረግ ታዲያ አቤል ተስፋዬ እናቱ አቅፈው የተነሱትን ፎቶ እናቴ ከሚል የአማርኛ ጽሑፍ ጋር ከ56 ሚሊዮን በላይ ለሆኑ ተከታዮቹ አጋርተዋል። በመከታተል ላይ ያላችሁት የሙዚቃ ቃናን ነው የማስተናግዳችሁ፣ እንግዲህ ወልዴ ነኝ። ፍቅር ገደላሉ የወደደውን እርሱን ማናስታመው ሊቀብረው ይሆን አስቴር አወቀ Love. Oh. ባላድዋን ንግሥት አስቴር አወቀን። እናመሰግናለን። ዛሬ የምሰናበታችሁ በዚህ አይዝሊ ብራደርስ በሚጫወቱት ፎር ደ ላቭ ኦፍ ዩ በተሰኘ ተወዳጅ ዜማ ነው። በምሽቱ የመረጥኩላችሁን ዜማዎች እንደወደዳችኋቸው ተስፋ አደርጋለሁ። ሳምንት በሙዚቃ ቃና በሌሎች ምርጥ ዜማዎች እንገናኛለን። ሳስተናገዳቸው ያመሸሁት እንግዲህ ወልድነኝ የሳምንት ሰው ይበለን። ሰላም። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም እናመሰግናለን። ፕሮግራሙን ካቀናበረችልን ከብርሃን ኃይሉ ጋር በመስተንግዶ አብሬያችሁ ያመሸውት ቆንጂት አየነኝ ነገ በመስተዋት ፕሮግራም እስከምንገናኝ ሰላም፣ በደህና አደሩ።